ለዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ባይደግፈን ኖሮ፣ እግዚአብሔር ባይመቸን ኖሮ፣ እግዚአብሔር ደግሞ ከሌላችን ባይሆን ኖሮ፣ ወገኖቼ ይህቺን ምሽት ይህችን ቀን ባላየን ነበረ። እግዚአብሔር ግን በሁሉ አቅጣጫ ስለተሰለፈና ምሕረቱን ስላበዛልን ከጠላት ከበባና ከጠላት ጡጫ ማምለጥ ችለናል። ዛሬ ደግሞ በፊቱ ተገኝተን እርሱን እንድናመሰግን፣ ዛሬ ደግሞ በፊቱ ሆነን እነሆን እሱን እንድናመልክ እግዚአብሔር ቸርነቱን አብዝቶልናል። እግዚአብሔር ለዘላለም እየተመሰገነ ይሁን። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ፣ ልዑል እግዚአብሔር አምላካችን እያንዳንዷን ቀን እየደገፈን በምሕረቱም እየታደገን ዛሬ ደግሞ እነሆ የማቴዎስ ወንጌል ምዕራፍ ሰባትን እንድንመለከት ሰፊ ዕድልን እሰጥቶናል። ይህንን ዕድል ደግሞ ከእኔና ከእናንተ የሚቀማ ምንም ማንም የለም። እግዚአብሔር ካዘዘ አዎ፣ ወደ ኋላ የሚል ማና አለ? እግዚአብሔር ኃይለኛና ብርቱ ነው። እርሱን የሚስተካከል የለም ስንል ወገኖቼ፣ የማወዳደሪያ ነገር አተን ነው። እግዚአብሔር ከዚህ ይነሳል፣ ይህንን ደግሞ ያክላል ብለን መናገር አንችልም። እግዚአብሔር ታላቅ ታላቅ እጅግም ታላቅ ነው። በተሰጠን መጠኔ ደግሞ ምሕረት በተደረገልንም መጠኔ ደግሞ እርሱን እየተከተልን መኖር እርሱን ማገልገል እንድንችል እግዚአብሔር ሆይ ጸጋህን አብዛልኝ ማለቱ ታላቅ ጥበብ ነው ወገኖቼ። በእውነት ነው የምላችሁ እንደ ተቀበልነው መጠን እንደ ተማርነው መጠን እንደ ተመገብን መጠን እርሱን ለማገልገል ደግሞ መታጠቅ መቻል አለብን። እግዚአብሔር ይህንን እንድናደርግ ደግሞ እርሱ ይርዳን። አዎ ወዳጆቼ መጀመሪያውም መጨረሻውም እንደ ተቀበልነው መጠን እርሱን ማገልገል መቻል አለብን። እንደ ተቀበልኩት ምዕረት እንደ ጭርነት ብዛት אַגר קירט ידע ווייס די מנפצינסה эс ער איז אין קורט קעמער אין זער נפֿט אין די

ቢራውንም ባለበት ስፍራ ኑሮውን አገልግሎቱን ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። በሰማይና በምድር ላይ የምትገዛ እግዚአብሔር አባታችንና አምላካችን ሆይ በዚህ ጊዜ ደግሞ ልጆች አንተን ተስፋ እናደርጋለን፣ አንተን እንጠባበቃለን ኖ እጆችን ዘርግተ ለባሪያዎች የሚያስፈልገውን መንፈሳዊ መናህን ከጸባዖት እንድትልክልን እንድትናገረን፣ እንድታስተምረን ዛሬ ደግሞ እግዚአብሔር አምላካችን ሆይ በድንቅ ሁኔታ ወደ እኛ እንድትቀርብና እንድትገለጥ እግዚአብሔር አባቴና አምላኬ ሆይ አለመረዳታችንን በአንተ መረዳት፣ በአንተ ዕውቀት እንድትሞላ እንጸልያለን። በዓለም ውስጥ ብዙ ባክነናል። በዓለም ውስጥ ብዙ ሮጠናል። ዛሬ ደግሞ ያንተ የሆነ ነገር ያስፈልገናል። እግዚአብሔር ሆይ ገለባ ነገሮቻችንን በጌታ በኢየሱስ ክርስቶስ ስም አቃጥለህ ኖ ያንተ የሆነውን ፍሬ ደግሞ በእኛ ውስጥ እንድትጨምር እንጸልያለን። እኔም ወገኖቼም ጌታዬና አምላኬ ሆይ ከአንተ ማድ የምንጠባበቀው በረከት አለህ። ለአንድ ቀን የሚሆነ አይደለም፣ ለሁለት ቀንም ብቻ የሚሆነ አይደለም ለዘላለሙ መንገዳችን ወደ አንተ እስክንመጣ ድረስ ወይ አንተ ደግሞ እስክትገለጥ ድረስ ሊያቆምን የሚችል መንፈሳዊ መናን ሽተናል፣ ተርበናል፣ ተጠምተናል። እግዚአብሔር ሆይ በዓለም ውስጥ ብዙ ድምፆች አሉ። ዛሬ የሰውን ልብ የሚያማልሉ፣ የሰውን ልብ የሚያታልሉ፣ የሰውን ልብ ለማሸነፍ የሚፈልጉ የክርስትናን ወልኔ የሚያላሉ ኦ ጌታ እግዚአብሔር አምላካችን ሆይ ዛሬ ደግሞ ቃልህን እንሻለን። ሊያቆመን የሚችል ሊያጸናን የሚችል ይህን ዓለምንና በውስጧ ያለውን ግሳንግሷን ሊያሸንፍ የሚችል ያንተን መንፈሳዊ መና ያንተን ቃል እግዚአብሔሮይ እንድታስታጥቀን እንለምንሃለን። አቤቱ አምላኬ ሆይ እያንዳንዳችን በተጠራንበት ስፍራ አንተን በቅንነት ማገልገል እንድንችል ለሚያዩንና ለሚሰሙን ሁሉ ምሳሌ መሆን እንድንችል ጸጋን እንድታበዛልን ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ በዚህ ሰዓት እኖ በአንተ የአገልግሎት መስክ ጌታ ሆይ የተሰማሩ አንተን ለማገልገል ደግሞ ደፋ ቀና ያሉ ኑሮአቸውን ጌታዬ ሆይ ቤታቸውን፣ ትዳራቸውን ሁሉ ትተው አንተን ለማገልገል የወጡትን ባሪያዎች ወንዶችና ሴቶች ልጆችን ደግሞ እንድትመለከት በሚያስፈልጋቸው መንገድ ሁሉ እግዚአብሔር ወይ ደርሰ እንድታጽናናቸውና እንድታበረታታቸው ከጎናቸውም እንድትቆም ጸልያለሁ። ዛሬ እግዚአብሔር አባቴና አምላኬ ሆይ ብዙ የኑሮ ውጣ ውረድ አለ። ሰይጣን ይህንንና ያንን እያሳየ ይፈትናቸዋል፣ ይገዳደራቸዋል። ኖ ጌታዬና አምላኬ ሆይ፣ አይዞህ ልጄ ሆይ አይዞሽ ልጄ ሆይ እያልክ እንድታበረታታቸው ለምንሃለሁ። የጐደላቸውን ነገር እኔ አላቅም። የሚያስፈልጋቸውንና አንተን በመለማመን ላይ ያሉትን እግዚአብሔር ሆይ ይህ ያስፈልገኛል እያሉ የሚጨነቁበት ነገር ምን እንደሆነ አላቅም። እግዚአብሔር ሆይ ለእነዚህ ለአንተ ወታደሮች ደግሞ የሚያስፈልጋቸውን ትጥቅ ጌታዬ ሆይ እንድትሰጣቸው የቃልህን ትጥቅና እግዚአብሔር ሆይ ኖ ዓለምን፣ ሰይጣንን፣ ሥጋን የሚወጉበትን እግዚአብሔር ሆይ መሣሪያ እንድትሰጣቸው እለምንሃለሁ። አቤቱ አምላኬ ሆይ ጒልበታቸው፣ ኀይላቸው፣ ዝማሪያቸው እንድትሆናቸው እለምንሃለሁ። በዚህን ሰዓት ደግሞ እግዚአብሔር አባቴና አምላኬ ሆይ ከእኛ ጋር ስላለህ እነሆ እግዚአብሔር ሆይ እኛንም ደግሞ ለመባረክና ለመናገር በመካከላችን ስላለህ ጌታ ሆይ አመሰግንሃለሁ፣ በእውነት አመሰግንሃለሁ። በዚህ በራዲዮ ሞገድ አማካኝነት ቃልህ ወደ እኛ ደርሶ እግዚአብሔር ሆይ ልባችንን እንዲያጽናና የማናውቀውን ነገር እንዲያስረዳን እለምንሃለሁ ጌታ ሆይ ይህን ሁሉ ታደርጋልህና ክብር ለስምህ ይሁን፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አድማጮች ባለፈው ክፍለ ጊዜያችን ኢየሱስ ያስተማረውን ጸሎት ገንዘብን ማግኘትና የሀብት ትርጉም እንዲሁም ምድራዊ ወይም ቁሳዊ ከሆኑ ነገሮች ጋር ክርስቲያን ሊኖረው ስለሚገባ ህብረት የሚሉትን ነጥቦች ተመልክተን ነበር። ዛሬ ደግሞ ምዕራፍ ሰባትን አብረን እናጠናለን። እስቲ መጽሐፋችሁን የማቴዎስ ወንጌል ምዕራፍ ሰባትን አውጡና አንድ ላይ እንመልከት። የዚህ ምዕራፍ ዋና ሐሳብ ወይም አብይ መልእክቱ በእግዚአብሔር ልጆችና በጌታ ኢየሱስ ማእከል በጸሎት ጸንቶ ሊኖር የሚገባ ግንኙነት እንዲሁም የመጨረሻ ማስጠንቀቂያ፣ ስለ ሁለቱ መንገዶች፣ ሐሰተኞች ነቢያቶችና የሐሰት ትምህርት እንዲሁም ሁለት መሠረቶችን መግለጽ ነው። እስቲ ዋና ሐሳቡን ወይም አብይ መልእክቱን እንደ ገና ልድገምላችሁ። በእግዚአብሔር ልጆችና በጌታ ኢየሱስ መካከል በጸሎት ጸንቶ ሊኖር የሚገባ ግንኙነት፣ የመጨረሻ ማስጠንቀቂያ፣ ስለ ሁለቱ መንገዶች፣ ሐሰተኞች ነቢያቶችና የሐሰት ትምህርት እንዲሁም ሁለት መሠረቶች የሚሉት ይሆናሉ። በሌሎች መፍረድ የለብንም። ቁጥር አንድና ቁጥር ሁለትን አንድ ላይ እንመልከት። እንዲህ ይላል እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል ይላል። ይህ ጥቅስ በብዙዎች አተረጓጎም በስህተት እንድንረዳው ሆኗል። መፍረድ የሚለው ቃል መወሰን፣ መለየትና መኮነን ተብሎ ሊተረጎም ይችላል። ይህ ቃል መወሰን፣ መለየትና መኮነን ተብሎ ሊተረጎም ይችላል። ይህ ቃል የእግዚአብሔር ልጅ የሆነ ክርስቲያን በሌሎች ላይ መፍረድ አይችልም ማለት ሳይሆን የሌሎችን አመለካከት ምንነት ሳንረዳ ዝም ብለን ፍርድ የመስጠት እርምጃ አንውሰድ ማለት ነው። በሌላ አነጋገር ምክንያቱም ያ ወንድማችን አንድ ነገር ለምን እንደሰራ ልናውቅ ወይም ልንረዳ አንችልም። እኛ የውጭውን ድርጊት ብቻ እናያለን። እግዚአብሔር እኛ በሌሎች ላይ እንደምንፈርድና እንደምንመለከተው አይመለከትም። ዋናው ነጥብ በሌሎች ላይ ያለ አግባብ የምንፈርድ ከሆነ ርኅራዬ የሌለን ተደርገን እንታያለን። ለምሳሌ አንዳንድ ሰዎች ስለ ሌሎች ሲነጋገሩ ዝም ብለው አታናግረ ይሉን ይሆናል። ከዚህ የተሻለ ነገር አይመክሩንም ይሆናል። ስለዚህ እንደ እነዚህ ያሉ ሰዎች ራሳቸው በፈረዱበት መንገድ ይፈረድባቸዋል ማለት ነው። ቁጥር ሦስትን ተመልከቱ። በወንድምህ ዐይን ያለውን ጒድፍ ስለ ምን ታያለ በዐይንህ ግን ያለውን ምሶሶ ስለምን አትመለከትም? በዚህ ክፍል አድማጮቼ፣ ጌታችን በሌላ ሰው ዐይን ውስጥ ስላለው ትንሽ ጒድፍና በአንተ ዐይን ውስጥ ስላለው ትልቅ የእንጨት ምሰሶ እያነጻጸረ ይናገራል። ይህ ትልቅ ምሰሶ ሌላውን የመተቸትና የግብዝነት መንፈስ ሲሆን ከትልቅነቱ የተነሳም እኛ በሌሎች ትንንሽ ጒድፍ ላይ ለመፍረድ ፈጽሞ ሥልጣን የለንም የሚለውን ያሳየናል ማቴዎስ ምዕራፍ ሰባት ከቁጥር አራት እስከ አምስት ያለውን ደግሞ አንድ ላይ እንመልከት ወይም ወንድምህን ከዓይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትላለህ እነሆ በዓይንህ ምሰሶ አለ አንተ ግብዝ አስቀድመህ ከዓይንህ ምሰሶውን አውጣ ከዚያም በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ ይላል ይህ የመፍረድ ጉዳይ በእርግጥ በቀላሉ ልንመለከተው የሚገባ አይደለም። ጌታችን ይህን ጉዳይ ግልጽ ቢያደርገውም እንኳ የአንድ ሰው ማንነት ግን በፍሬው ይለያል። ስለዚህ የአንድን ሰው ማንነት በፍሬው አይተን ልንለይ እንችላለን። በሌሎች ላይ ስለ መፍረድ የተሰጠ ትእዛዝ፣ ቁጥር ስድስት በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ፣ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ይላል። ውሾችና እሪያዎች የተባሉት እነማን እንደሆኑ ለይተን መረዳት ይገባናል። ይህ ክፍል የሚናገረው አራት እግር ስላላቸው ውሾችና እሪያዎች አይደለም። ነገር ግን ቅዱሱን ነገር ለውሾች ወይም ዕንቁዎቻችን በርክሶች ፊት እንዳንጥል ነው የሚናገረው። አልፎ አልፎ ምንም መናገር የማይገባን ጊዜና ቦታ አለ። እንደዚህ ሲሆን መወሰን ይኖርብናል። ለምሳሌ ከዚህ በፊት ጠጪና ኀጢአተኛ የነበረ በሰዎች ሁሉ የሚታወቅ ሰው ጌታን ቢቀበል ቀድሞ አብረውት ይጠጡ በነበሩት ሰዎች ፊት አንዳንዴ ከመናገር ቢቆጠብ መልካም ነው። እንግዲህ መጽሐፍ ቅዱስ ውሾች፣ እሪያዎች የሚላቸው ዛሬም በኅብረተሰባችን ውስጥ አሉ። ስለዚህ ምን እናድርግ? ጌታችን ኢየሱስ ክርስቶስ ስለ እነርሱ ምን መፍረድና አለመፍረድ እንደሚገባን በግልጽ ነግሮናል። ምን ማድረግ እንደሚገባን ደግሞ በሚቀጥለው ክፍል ይነግረናል። ያለመካ ጠላቴ ብዙ ነው። ጠላቴ ብዙ ነው። ሰው ገላቴ ሆነ። ምን ምን በጎነት አለው? ምን በጎነት አለው? መንፈስ ንቲ መጣ በኃይሉ ሲያግዘኝ ጠላቴ ረታለው፣ ያን ጊዜ ብርቱ ነኝ። ጠላቴ እረታለው፣ ያን ጊዜ ብርቱ ነኝ። സൗകുര സൂരാചാര മണ്ണുര സൂരാചാര አደናጋሪ ሁኔታ የምንድንበት መንገድ ማቴዎስ ምዕራፍ ሰባት ከቁጥር ሰባት እስከ ስምንት ያለውን አንድ ላይ እንመልከት። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል፣ ይለናል። በዚህ ምድር ላይ ስንኖር እግዚአብሔርን ከማያውቅ ሰው ጋር መኖር በጣም አስቸጋሪ ነው። አንዳንዶች ቀርበናቸው መልካሙን መንገድ ልናሳያቸው የሚገቡ ናቸው። እንደዚሁም ደግሞ ልንለያቸው የሚገቡ አሉ። እነዚህን እንዴት እንለያለን? ለምኑ፣ አንኳኩ የሚለው የእግዚአብሔር ቃል ይህንኑ የሚያመለክተን ይመስለኛል። ይህን ጥቅስ ለሌላ ሁኔታ መጠቀም እንችል ይሆናል፣ ነገር ግን ጥቅሱ የተጻፈው ወይም የሚያመለክተን ይህን ነው። በጥንቷ ቤተ ክርስቲያን እነ ጴጥሮስ እንዳደረጉት ማለት በሐዋርያት ሥራ ምዕራፍ አምስት ቁጥር አንድ እስከ አሥራ አንድ እንዳለው ታሪክ የመለየት ስጦታ እግዚአብሔር እንዲሰጠን መጸለይ አለብን። የሚቀጥለውም ጥቅስ ወገኖቼ ይህን ጉዳይ በሚመለከት እግዚአብሔር እንደሚረዳን ያመለክተናል። እስቲ ከቁጥር ዘጠኝ እስከ አስራ አንድ ያለውን በማቴዎስ ወንጌል ላይ ተመልከቱ፣ በአሁኑ ክፍል ማለት ነው። እንዲህም ይለናል፣ ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይላል። ይቀጥልና በቁጥር አሥራ ሁለት ላይ ደግሞ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ሕግም ነቢያትም ይህ ነውና ይለናል። ዛሬ ከማናውቀው ሰው ጋር ብንገናኝ ምን ማድረግ ይገባናል? እንዴትስ ልንቀበለው ይገባል? ምን እንደሆነ እንዲሁም መጽሐፍ ቅዱስ ውሾች ወይም እሪያዎች ከሚላቸው መሆን አለመሆኑን መወሰን እንዴት እንችላለን? ከዚህ በላይ የተጠቀሰው የመጽሐፍ ቅዱስ ክፍል እንደሚያስረዳን ከእግዚአብሔር የሆነውን ነገር አውቀን መኖር ካለብን ማድረግ የሚገባን መጸለይ፣ መለመን ነው እግዚአብሔርም የምንለምነውን አብልጦ ሊሰጠን፣ ወገኖቼ፣ ልቡ ፈጽሞ ጨካኛ አይደለም። ሁለቱ መንገዶች። እስቲ ከቁጥር 13 እስከ 14 ያለውን ደግሞ አብረን እናንብብ። በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ፣ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ፣ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። በዚህ ክፍል የሚናገረው ዛሬ ስለምናያቸው ሰፊና ጠባብ መንገዶች ሳይሆን ክርስቶስን በመከተል ልንራመድበት የሚገባን መንገድ ነው የሚያመለክትን። ብዙ ምቹ የሚመስሉ መንገዶች መጨረሻቸው ሞት ሲሆን ዛሬ ባለም እይታ ምቹ የማይመስሉት ደግሞ የሕይወት መንገድ ናቸው። እውነት መንገድ ሕይወት ወደ ሆነው ክርስቶስ የሚመሩ ናቸው። እውነተኛው መንገድ ሕይወት ወደ ሆነው ክርስቶስ የሚመራ ነው። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸውም እመጣው ይላል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አስር ቁጥር አስር ላይ። ቀጥለን ደግሞ ከቁጥር አሥራ አምስት እስከ አሥራ ስድስት ያለውን እናያለን። ከቁጥር አሥራ አምስት እስከ አሥራ ስድስት ያለውን ተመልከቱ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቻላችሁ። ከእሾ ወይን ከኵርንችትስ በለስ ይለቀማልን? ይላል እስራኤል ከሐሰተኛ ነቢይ ቤተ ክርስቲያን ከውሸት አስተማሪዎች እንዲጠነቀቁ ተነግሯቸዋል። ሁለቱም ግን የበግ ለምድ ለብሰው ነው የሚመጡት። ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር አንድን ተመልከቱ። እነዚህን የምንለየው በፍሬያቸው ነው። አይተን መለየት ያለብን በሕይወታቸው የሚታየውን ፍሬ ነው። ማቴዎስ ምዕራፍ ሰባት ወረድ ብላችሁ ተመልከቱ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ይላል። ዛሬ ዳርዳር እየተባለ ጌታ ሆይ ጌታዊ ማለት ይቻላል። ዋናውና የሚያስፈልገው ግን አዳኙን ኢየሱስን እንደሚገባ አምኖ የጌታን ፈቃድ መፈጸም ወይም ማድረግ ነው። ቁጥር ሃያ ሁለትና ቁጥር ሃያ ሦስትን ተመልከቱ። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራት አላደረግንምን ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ፣ ይላል። ይህ ክፍል በእርግጥ አሁን ጌታን በትክክል አምነው የሚኖሩትን ክርስቲያኖች የሚያመለክት አይደለም። ጌታ ኢየሱስን የተቀበሉ ሁሉ እርሱን በአየር ለመቀበል ይነጠቃሉ። ነገር ግን ይህ ጥቅስ የሚናገረው በዚያ በጥቂት ጊዜ በዚህ ምድር ላይ ስለሚቀሩት ሰዎች ነው። ለዚህ ነው የተራራው ስብከት ለጥቂት ጊዜ በዚህ ምድር ላይ ለሚቀሩት መልእክት አለው የምንለው እንጂ ይህ ክፍል ጌታ ዛሬ እርሱን አምኖ የኖሩትን አላውቃችሁም ይላቸዋል ማለት አይደለም። በተጨማሪም ዛሬ ትንቢት ለምትናገረውና ታምራት አድርጋለሁ ለምትለውም ቤተ ክርስቲያን ጌታ ማስጠንቀቂያ አለው። በርግጥ እግዚአብሔር ዛሬም ስለ መሥራቱ ምንም ጥያቄ ባይኖረንም በአሁኑ ጊዜ ያሉት የሐሰት አስተማሪዎችም የኢየሱስን ስም ይጠራሉ። የኢየሱስን ስም በአፍ መጥራት ብቻ ስለ ትክክለኛነታቸው ማረጋገጫ አይሆንም። ውጫዊ ነገራችን ሳይሆን ወሳኙ የውስጥ ነገራችን ነው። አድማጮቼ በቀጣዩ ትምህርታችን ጌታ መንፈስ ቅዱስ ደግሞ ከወትሮ በበለጠ ሁኔታ ተገልጦ ሥራውን በእርግጥ በትክክል ያሳየናል። እግዚአብሔር የተመሰገነ ደህና አደሩ እያልን ስንሰናበታችሁ በቴክኒኩ በኩል እንደ ወትሮ ሁሉ አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቅ የነበርኩኝ ሰላ